The Voice of America. የድሬዳዋ ነዋሪዎች አንድነት ፓርቲ ሊቀመንበር አቶ ሲሳይ አየለ ያለ አግባብ ዋስትና ተከልክለው ለአርባ ስምንት ቀናት በእስር ላይ እንደሚገኙ ጠበቃቸው ተናገሩ። አቶ ሲሳይ የትናንቱ የፍርድ ቤት ቀጠሯቸው ዳኛው ባለመገኘታቸው ለነገ መተላለፉን አክለው። አዲስ ቸኮል ከድሬዳዋ ተከታዩን ዘገባ አስተላልፏል። በድሬዳዋ በተለምዶ አርባ አርባ ሀያ የተባለው የተሿሚዎች የቆታ ድልድላ በመቃወም የሚታወቀው ና የከተማ አስተዳደሩ በአንዳንድ ረብሻዎች ስሙን የሚያነሳው ሳተነው የድሬዳዋ ነዋሪዎች ህብረት የተባለ ስብስብ ወደ ክልላዊ የፖለቲካ ፓርቲነት ከተቀየረ በኋላ ፓርቲውን በሊቀመንበርነት ሲመሩ የነበሩት አቶ ሲሲ አየለ ለአርባ ሰባት ቀናት በፖሊስ ቁጥጥር ስውለው ቢቆዩም እስካሁን ያለ አግባብ የዋስትና መብታቸውን ተነፍገዋል ሲሉ ጠበቃቸው ቅሬታ አቅርበዋል። አቶ ሲሲ አየለ በፌስቡክ ገጻቸው በድሬዳዋ ማረሚያ ቤት በሚገኙ ታራሚዎች ላይ የብሄር ጥቃት ተፈጽሟል የሚል ይዘት ያለው ጽሁፍ በመጻፋቸው ህዝብን ከህዝብ በማጋጨት ተጠርጥረው በቁጥጥር ስር እንደዋሉ የገለጹት የግለሰቡ ጠበቃ አቶ ዳዊት መስፍን ድርጊቱ ግን የዋስትና መብት ሊያስከለክል አይገባም ነበር ብለዋል። ጉዳዩን በመጀመሪያ የድረጋ ፖሊስ ይዞት እንደነበር የገለጹት አቶ ዳዊት ቆይቶ ግን የፌዴራል ፖሊስ ጉዳይ መረከብን ይገልጻሉ። በአስተዳደሩ የመጀመሪያ ደረጃ ፍርድ ቤት እየታየ ባለው የአቶ ሲሳይ ክስ ሂደት ላይ ዳኛ ጉዳያችን በገለልተኝነት አያይልንም የሚል ቅሬታ አቅርበው ዳኛ እንዳስቀየሩም አቶ ዳዊት ገልጸዋል። ቀደም ሲል ጉዳዩን ይመለከቱ ከነበሩ ዳኛ ጋር በተያያዘ የነበሩ ያለመብያት ሂደቶች ነበሩ። ኔ በችሎት ከመቅረብ በፊት ብቻ በሚል ስልሳ አራት ዋስትና ጥያቄ ጠይቁ ተጠናቆ እሱ ሂደቶች ከዛ ጊዜ ደርስ ጉዳዩ ስለሄደ ምንም አይነት ቃላት አንድ ሳይወጣ ፖሊስም እስካሁን ድረስ የደረሰበትን የምርመራ ሂደት ሳይገልጽ በቀጥታ ሰኞ ነበር ካልተሳሳት ለአር ቢቀረብ ዳኛው በዚህ አግባብ ላይ ያው ተጠርጣሩም ሆነ እኔም ጭምር ቅሬታ እንዳለን ያው ነፃና ገለልተኛ ጉዳያችን ይነሳልንና በሌላ ዳኛ ሌላ ቤት ያደርገናል። ፕሬዚዳንቱ ያቀረበው ምክንያት ህጋዊና አሳማኝ ተቀባይነት ያለው ሆኖ ስላገኙት በሌላ ዳኛ ሊቀይር አድርገናል። እስካሁን ፖሊስ የአቶ ሲሳይን ዋስትና ጥያቄ እንዲከላከል የሚያቀርበው ጥያቄ የፎረንሲክ ምርመራ ሂደቱን ያሰናክልብኛል በሚል ስጋት እንደሆነ የገለጹት አቶ ዳዊት፣ ሆኖም አቶ ሲሳይ የፎረንሲክ ምርመራ ሂደትን የማሰናከል አቅም የላቸውም ብለዋል። የተጠርጣሪው እጅ ስልክም በፖሊስ እጅ ስላለ ዋስትና መከልከሉ አግባብ አይደለም ባይናቸው። አቶ ሲሳይ አየለ ትላንት ላይ ፍርድ ቤት ቀጠሩ እንደነበራቸው የገለጹት አቶ ዳዊት ሆኖ ዳኛው ሊገኙ ባለመቻላቸው ለነገ ተቀጥሯል፣ ብለዋል። ጠበቃው ተዳዊት የዋስትና ጥያቄውን አስፈላጊነት የሚያጎላው ደንበኛቸው አቶ ሲሳይ የሚገኙበት ከዚራ ፖሊስ ጣቢያ ከሀያ በላይ ተጠርጣሪዎች እና ተመሳሳይ ቁጥር ያላቸው የፖሊስ አባላት በኮሮና ቫይረስ የተያዙበት ስለሆነ መሆኑን ይገልጻሉ። በጉዳዩ ላይ ከፌዴራል አቃቢ የድሬዳዋ ቅርንጫፍ መረጃ ለማግኘት ያደረግነው ተደጋጋሚ ሙከራ አልተሳካም። አቶ ሲሳይ አየለ ከ48 ቀናት በፊት በፖሊስ ተይዘው ከአዲስ አበባ ወደ ድሬዳዋ የመጡ ሲሆን ጉዳያቸው መጀመሪያ ላይ የድሬዳዋ ፖሊስ ቆይቶ ደግሞ የፌዴራል ፖሊስ እየመረመሩ እንደሆነ ያገኘነው መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል No will